ሰላም፣ ጤናስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል? የእሁድ ምሽት ጥር 14 2015 ዓ ም የጋቢና ቪ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ያዝናናሉ፣ ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ይዘን ነው ወደ እናንተ የመጣ ነው። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ አብረናችሁ እንቆያለን። እናንተም አብራችሁን ታነሹ ዘንድ በአክብሮት እንጋብዛለን። በዚህ ሳምንት መግቢያ ላይ በዳካር ሴኔጋል በተካሄደው የ2023 የአፍርማ የሙዚቃ ውድድር ላይ እጅግ ብዙ ኢትዮጵያውያን አርቲስቶች በተለያዩ የሙዚቃ ዘርፎች የታጩ ሲሆን ሁለቱ ድል ቀንቷቸዋል ካስማሰ ሰዋሰው በሚለው ዘመነኛ ስራው ምርጥ የምስራቅ አፍሪካ አርቲስት ተብሎ ሲሸለም ሌላው የአፋን ኦሮሞ ዘፋኝ ጉቱ አበራ ደግሞ በምርጥ የአፍሪካዊ ጃዝ ዘርፍ ተሸላሚ ሊሆን ችሏል ሁለቱን አሸናፊዎች ለማግኘት ብንሞክርም ጉቱ አበራን ግን ልናገኘው አልቻልም አስከትለን ታዲያ ከካስማሰ ጋር ወዳደረኩት ቆይታ ነው የምናመራው ከስላሰ በጣም ነው እንግዲህ የማመሰግነው ስላገኘው፣ ደስ ብሎኛል። እንደምን አመሸ? ሰላም። በሶስት የተለያዩ ዘርፎች አፍሪማ ላይ ተመርጠህ በአንደኛው፣ እንግዲህ ሰዋሰው የሚለው የሙዚቃ ስራ የምስራቅ አፍሪካ ምርጥ የወንድ ሙዚቀኞች መካከል ተሸላሚ ሆነሃል። በቅድሚያ እንኳን ደስ አለ። እንዴት ነው ስሜት ሁን ላይ ያለ ስሜት ምን ይመስላል? ያው ደስ ስሜት አለው ያው እግዚአብሔር

እሱ ነበር። እሱ የበለጠ መገኘት ያልቻልከው በምን ምክንያት ነበር? አፊርማ እንግዲህ በአፍሪካ ካሉ እንደ ኮራ ካሉ ትልቅ ባሉ የሽልማት አይነቶች መካከል አንዱ ነው። ይሄ ለአንተ እንደ ወጣት አርቲስት ምን ማለት ነው? ለማጋራቱ ሁም ሰታይቶ አለው እና እኔ የማነሳቸውን ሀሳቦች እንዲያዩት ብዬ ነው። ከዛም ከነሱ ጋር በሚሰራበት ጊዜ እ ያሳያል ያስባለ እሺ። ስለተሸለመ ሙዚቃ ደግሞ እናንሳ ሰዋሰው ነው የሚለው እና አሁን እንግዲህ እንዳልከው ሀሳብህን ማስተላለፍህ ነው እና እዛ ላይ በዋናነት ከሌሎቹ የሙዚቃ ስራዎቹ ለየት ብሎ ልታነሳ የፈለከው ሀሳብ ወይም ያስተላለፍከው መልእክት ምንድን ነው ትላለህ? በብዛት ሀሳብ የሚያተኩረው ያው እንግዲህ ፍቅር፣ ሰላም ላይ ነው ቀና እዛ ሀሳቦች ላይ ነው አስተክረው እዛ ሀሳቦች ጠቅለል አርጎ ለእነሱ ያፈላል ነው ያሰብኩት እና ሁላችንም ከአንድ ያው አንድ ቤተሰብ እንደሆነ እንድናስብ እርስ በርስ በደንብ ለምትዋወቅ ብዬ ነው ሀሳብ ነ አንድ ነን የሚለውን መልዕክት ለማሳሌት ነው ፍቅር ሰላም ቀናነት የሚሉት ነገሮች አሁን የጠራሃቸው በጥበብ ስራ ውስጥ አብዛኛውን ጊዜ ማጠንጠኛዎችህ ናቸው ልትመርጠው የቻልክበት ምናልባት ከዘመኑ ጋር ተያይዞ ነው የመረጥከው ለምንድን ነው አሁን እነዚህ ሀሳቦች ጊዜ ማብራራት የሚገብዱ ነገሮች ናቸው ቃሉ ያው እንጂ ሰፍን ሰላም እንዲኖር ፍቅር እንዲኖር በአሁን ጊዜ እንቀረዋለን እና እናስባለን። ሀሳብ ይህን ሀሳብ ብዙ ጊዜ ያው በተለያየ እንግዲህ እይታ እያየን እለት እለት እንግዲህ እንቅስቀሳችን እያሻሻለን እንመጣለን ብዬ ያስባል። ምናልባት አሁን ያለንበትን ዘመን ብዙዎች እንደ ጨለማ ዘመን ወይም ደግሞ እንደ ሽግግር ዘመንም የሚወስዱት አለ። እንደ ሰው አተያይ ነው። የሽግግር ዘመን ብዙ ጊዜ ፍክት ብሎ ምን እንደሚፈጠር ወደፊት አይታይህም፣ ግን ብዙ ለውጦች አሉ። ማህበራዊ፣ ፖለቲካዊ፣ ቀናም የሚባሉም አሉታዊም የሚባሉ ለውጦች አሉ እና አንተ ከዛ አንጻር ዓለምን ወይም ደግሞ አሁን ያለውን ዘመን እንዴት ታየዋለ? ያው ለአሁን ያንን ብሮን እንግዲህ መረጃ ዝረ ነው ሀሳብ በአንድ ጊዜ

ሙሉ አለም የአለም ጌታ ይኖራል። እንደ አንድ ሰው እንደ አንድ የዚህ አለም ዜጋ ሀሳቤን በዚህ መልኩ አስተላልፋለሁ። አሁን እንግዲህ በቅርብ ጊዜ ነው የመጣኸው። በቅርብ ጊዜ ግን ብትመጣም በጣም እጅግ ተወዳጅነትን አትርፈሃል። ከዛም በተጨማሪ ደግሞ አሁን ተጽዕኖ ከኢትዮጵያ አልፎ ወደ አፍሪካም እየተሻገረ ነው እና እንደው በአንተ መንገድ ለሚሄዱ ወጣት አርቲስቶች ምን ትመክራለህ? ያንተ ስኬት ምክንያቱ ምንድን ነው? አንተ ከባድ ጥያቄ ነው፣ ግን መንከ ባልችልም፣ እኔ የራሴን ተሞክሮ ስናገር እኔ እንዲ በግል ያሳለፍኳቸውን ነገሮች የተሰመኙ ስሜቶች ነው በሙዚቃ ውስጥ እንድናገረው። ስለዚህ ሙዚቃ ውስጥ ያሉት ሀሳቦች ሰዎችን እንዲያነሳሳቸው ስለሆነ በዛውም የእኔን ተሞክሮ ለማጋራት ስለዚህ የራሴ የግል ተሞክሮ ስለሆነ ያው እንግዲህ ከሙዚቃውም ውጪ ማብራራት ይችላሉ ስለመሰራው ስራ ማለት እነሱም እንደዛ አይነት መንገድ ቢያይጉ ከደቀማቸው ው የወስቱ ታል። ሰዋሰው በሚለው ስራ ላይ አብረሃቸው ሙዚቃውን የሰራህባቸው ማህበረሰቦች አሉ። ሀመር ዳሰነችና ካሮ እንደሚሰኙ እዛው የሙዚቃ ቪዲዮ ላይ ገልጸኸዋል እና መሀል ላይ የምትለው ነገር አለ፣ እኛ የናቅነውን ሌሎች ያከብሩታል ብለሃል። ምን ነበረ ሌሎች ሲያከብሩት ያገኘኸው እኛ ንቀ ነው የነበረው፣ እና ማንሳት ያለብን ያልከው ነገር ምንድን ነው? ያው በቦታው ስንሄድ፣ ያው እንግዲህ ቪዲዮ የምናያሳየው ስንጎበኝ ያለው ነው እና እዛ ቤቶቹ የጌጣጌጦች ምናምን የተለያዩ ስራዎች ይሰራሉ። እዛ በህወት ማለት ነው ያለበት። እነዚህ ቆርኪ፣ የተለያዩ ነገሮች የወዳደቁ ነገሮች አንስቶ ወደ ሆነ ጌጥ ነት ሲቀይሩት ይታያል። ከዛም ደግሞ ጊዜያቸውን ሲያሳልፉ አብሮ ይዘምራሉ፣ ይጫወታሉ። ያ ብዙ ጊዜ እኛ ሙዚቃ ላይም አይታይም። አብሮ መስራቱ ሀሳብ የተቀባበሉ ጆርጁ ማየት በጣም የሚገርም ነገር ነበረ ነበር። እነዛ እነዛ ነገሮች እንዲያዩበት በሚል ነው የሴቶችን እንግዲህ ው ፕሮዲሰር ሆኖ ምክኖ አምላክ ሲሰራው የነሱ ዜማ ጨዋታ ነበረ። ያኛንን ለማየት ነው። ከዛም ደግሞ ድንበር የላቸውም፣ ኔ ማህበረሰቦች ወደ ኬንያም ያልፋሉ። የእኛም ሀሳብ ድንበር የለውም። ስለዚህ ለምን እንደዚህ አያደርገኝ ካስማሰን እንግዲህ በቀጣዩ አመት የት ይሆናል የት ይደርሳል? ብለን እንጠብቀው። አሁንስ እጅህ ላይ ያሉ ስራዎች አሉ ወይ? ምን እያደረክን ያለኸው? ያው ይህም እንግዲህ ሙዚቃ ስንሰራ ህይወት መንገድ ነው ሆነ ሁልጊዜ። አሁን እንግዲህ ስቱዲዮ ነው ያለ ሁልጊዜ ሙዚቃ ሰራለን። ስራውን ለማስወጣት ለማምጣት፣ ለህግ ለማቅረብ ሁ እንግዲህ ንክክር ያስፈልጋል። ጊዜ ሰተን ነው እና በየትኛው ማጋጣሚ ሙዚቃ ላውጣ እንደምንችል ነው የሚመጣው። እሺ፣ የሚሰሙ አድማጮች ካላስቸገርኩ ከዚህ ከሰዋሰው ላይ አንድ ስንኝ ብትልልኝ ደስ ይለኛል፣ የማይከብድ ከሆነ ሰዋሰው። በሰላም ዓለም ቸር ብሎ ማደር፣ በሰላም ሀገር ነጻነት፣ ፍቅር፣ ጤና ለሁሉም ዘራ እንዳለም ዘራ እንዳለም እሺ አመሰግናለሁ። በጣም ካስማሰ በድጋሚ እንኳን ደስ አለ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። አሁንም ቀጣዩ ዘመን ደግሞ የስኬት እንዲሆንልህ ነው የምመኘው። እግዚአብሔር አመሰግናለሁ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አስቴር ምስጋናው ስርቆት የማይታሰብበት መተማመን የነገሰበት የባህር ዳሩ ሰባታሚት የእንስሳት ገበያን ከሰሞኑ በባህል ዳሰሳችን አስቃኝተናለች። የባህር ዳር ከተማ ነዋሪ ከሆኑ ቅርጫ ስጋ ለማስገባት በመስሪያ ቤት አልያም ደግሞ በአካባቢው የሚያውቁትን ሰው ፍለጋ አይንከራተቱም። ገንዘቡን ብቻ ይዘው ወደ ሰባታሚት የእንስሳት ገበያ መሄድ ነው። ወዳጅነት መስርተው መተማመኑን አዳብረው ስጋውን ይዘው ይመጣሉ። ይህ ደግሞ የቆየ ባህል እንደሆነ በአካባቢው አስተያየት አነጋገረቻቸው ተገበያዮች አጫውተውናል። ወደዛ ነው የምናልፈው። ይህ ባህር ዳር ከተማ የሚገኘው ሰባት አሚት የሚባለው የእንስሳት ገበያ ነው። ቦታው መገበያያ ብቻ አይደለም። ከመሸጥና ከመግዛት ባለፈ ፍቅር መተማመንና መከባበር ጎልቶ የሚታይበት ነው። የዚህን ገበያ የአንድ ቀን ውሎ ልናስቃኛችሁ ወደድ አቶ አእምሮ ወርቄ ገበያ መሀል ቆመው ቅርጫ የሚካፈላቸውን ሰው ይጠብቃሉ። ሰዎች እየመጡ ይጠይቃሉ። ከነዚህ ውስጥ ወይዘሮ ገበያነሽ አለም አንዷ ናቸው። ከእናቷ አምሮ ጋር ቅርጫ ለመካፈል ተስማምተው ገንዘባቸውን ከፈሉ። ልብ በሉ እነዚህ ሰዎች አንድ ከተማ ቢኖሩም ዛሬ ነው ገበያ ያስተዋወቃቸው። ልክ እንደ ወይዘሮ ነች ሁሉ ገንዘባቸውን ይዘው ወደ ገበያ የወጡ የማይተዋወቁ ሰዎች ተዋውቀው ገንዘባቸውን ለተመረጡ ሰዎች እየሰጡ አገኘ ናቸው። እዚህ ገበያ ቅርጫ የሚገባ ሰው የበሬ ስጋ ፈልጎ የመጣ በሬ ለመግዛት ከተሰበሰቡ ሰዎች ጋር ይቀላቀላል። አይ የላም ስጋ ነው የሚፈልግ ካለም ቢጤዎቹን ይፈልጋል። ኪሱንም በዛው ይወስናል ማለት ነው። የአንደኛው ላም ሲል የሌላኛው በር ሊሆን ይችላል። መጀመሪያኛ ብስ ከማዋጣታችን በፊት ፍላጎታችን ተጠያቂ ነው። በምርጫቸው የተሰባሰቡ ሰዎች ብር ካዋጡ በኋላ ከብት ለመግዛት ወደ ከብት ገበያው የሚሄዱት የተመረጡ ወንዶች ብቻ ሲሆኑ ሴቶችና አቅመ ደካሞች እዚሁ ይቀራሉ። እነ ወይዘሮ ገበያነሽም ስልክ ከተቀያየሩ በኋላ እዚሁ እየጠበቁ ነው። እኛ ግን የካሜራችንን እይታ በሌሎች ላይ ያሳረፈን ገንዘባቸውን ሰጥተው የሚጠብቁ ሴቶቹን አገኘን። ከእነዚህ ውስጥ ወይዘሮ ፍቅር ተጀንበር አንዷ ናት። ለመጀመሪያ ጊዜ ነው የመጣሁት እዚህ ሰባት አሜት ቄራ ስጋ ፈልገን ከጓደኛ ጋር ለመጀመሪያ ጊዜ ማየትን ፈልጌ እንዲሁም ስጋ ለመግዛት ነው የመጣሁት። ማለት አብሮ መብላቱ እና አብሮ የሆነ ነገር ተካፍሎ እንዳጥሙ ሰው ተገስቶ መብላቱ ጥሩ መልካም ነገሩን ተረድቻለሁ የሚል ስሜት ይፈጥራል። በመሰረቱ ይሄ እዚህ አካባቢ ላይ ያለውን ነገር ግሪን ላይት ያሳያል። በቃ ከብቶቹ ማየቱ በራሱ በጣም በርካታ ቁጥር ያላቸው እንስሳቶች አሉ። እነዚህም ማየቱ ሰው በጋራ እንዳቅሙ ገዝቶ በጋራ መከፋፈሉ የጥሩ ነገሩ ነው። ተነጸነው ባሻገር መተማመኑስ መተማመኑ ደስ የሚል ነገር ነው። እኔም አሁን ምን እናያለን? ሰው እኮ አስር አምስት ስድስት ሆነን የሆነ ብር አዋጡ አዋጠን ሰጠን ገዝተው እንግዲህ መርጠው አርደው የሚደርሰን ድርሻ ሲሰጥ እየጠበቅኩ ነው። አምኜ ነው በቃ የሚሰጡኝ የሚንጠቀም ብዬ ለመሄድ አለፍ ስንልም ቅርጫ የሚካፈሉ ሰዎችን አገኘን፣ አስተያየታቸውንም ጠየቅን። በቃ እንግዲህ እዚህ አካባቢ ጥሩ ባህል ምንድን ነው? ገበያ ዳር ይመጣል። ሰው ይገናኛል፣ ይሰበሰባል። ገንዘብ በዚህን ያህል ልንገዛ እንችላለን የሚል ግምት ያወጣል። ገበያ ይገባል፣ ይገዛል፣ ያርዳል፣ ይከፋፈላል እና በጣም ቆንጆ ባህል ነው። ሰዎቹን ያውቋቸዋል። ማን ተ ምን ተዋወቀን። በአጋጣሚ ልንገናኝ እንችላለን። እንደውም የሚገርምሽ እኛ ከአርባ አመት በላይ ነው እዚህ የተቀመጡትን ከአርባ አመት በላይ እዚ ግ እናላቸው አንተዋወቅም በየቀበሌው ነው ያለ። እዚህ እንተዋወቃለን፣ እዚህ እንደራጃለን። ተደራጅተን አሁን ቅድም እንደተባለው ለአንዱ ሰው ትልቅ ሰው ነው። ለምን እለው ሰው ይሰጡሃል፣ ይሄዳሉ። የተወሰኑ ሰዎች ይገዛሉ፣ የተወሰኑ ሰዎች ይቀመጣሉ። ቁጭ ብለን እንመጣለን፣ እንከፋፍል እና ባህር ዳር ልዩ የሚያደርገው ልባ አድርጊው ከየትኛውም ቀበሌ ይመጣ ተገናኝቶ አንድ ላይ ስጋ ዘላለ ተቀራምተው ወደ ቤታቸው መሄድ መጀመሪያ እምነቱ በእያንዳንዱ ሰው እምነት አለ። እዚህ የመጣው ሰው ስጋ ሊገዛ የመጣ ሰው ያጭበረብረኛል፣ ገንዘብ ይወስደኛል ምትዩ ነገር የለም። በጣም እያያችሁ ከእንስሳት ገበያው ፊት ለፊት በጣም ሰፊ ግቢ ያለው ትልቅ ህንጻ ተመለከተ የአካባቢው ከብት አራጆች እንደነገሩን የባህር ዳር ከተማ አስተዳደር አስገንብቶ ግን ደግሞ ዘግቶ ያስቀመጠው ዘመናዊ ቄራ ነው አሉን። 150 አባላት ያሉት እድገት በጋራ የእንስሳት እርድ አገልግሎት ህብረት ስራ ማህበር ጸሐፊ ተስፋዬ መልካሙ ያለውን ችግር እንዲህ አካፈለን። እንደምታዩ ጨራ አገልግሎት እንሰጣቸዋለን፣ ቦታ እንሰጣቸዋለን አሉ። ቦታ አልተሰጠንም። ለተጠቃሚውም አሁን የሚመገበው ስጋ ጥራቱን እየጠበቀና ጤንነቱ እየተጠበቀ አይደለም። ስለዚህ የምንድን ነው የከተማ አስተዳደሩ የሚሆን የምን እንደሆነ ችግሩን አላወቅነውም እኛ ምክንያቱም ጨር አለ የተዘጋጀ ይባላል። እዚያ ውጪ ደግሞ አሁን እኛ ተደራጃችሁ ቦታ ይሰጣቸዋል ይሰጣቸዋል ጤንነቱ የተጠበቀ ስጋ ለህብረተሰቡ ታቀርባላችሁ ተባል የተገበርልን የለም። እዛ ፊት ለፊት ላይ ዚሁ አካባቢ ላይ በቅርብ ርቀት ላይ የባርዳ ከተማ ቄራ እየሰራው ቤት አለ። ነገር ግን ስራ ላይ አልዋለም። እንዲሁም ደግሞ ከተማ አስተዳደሩ ያደራጃቸው ህጋዊ የሆኑ አራጆች አሉ። እነዚህ አራጆች ከፍተኛ የሆነ ቅሬታ አላቸው። ተደራጅተዋል። ነገር ግን ምቹ የሆነ የማረጃ ስፍራው ስራ ላይ መዋል ስላልቻለ በጣም እየቶ ብላሉ እየተቸገሩ እንደሆነ አስተያየት እየሰጡ ነበረ። ስለዚህ የባህር ዳር ከተማ አስተዳደር ይህንን አፋጣኝ ምላሽ መስጠት አለበት ብዬ አስተያየት መስጠት ፈልጋለሁ። ስርቆት የማይታሰብበት መተማመን የነገሰበት ሰባት አመት የእንስሳት ገበያን ዙረን ተዘዋዙረን ከጨረስን በኋላ ቀድሞ ቀጠሮ አስይዘናቸው የነበሩ ሰዎች ጋር ሄድን። አርደው ቅርጫ ሲከፋፈሉ ደረስን። ዛሬ አየሻቸው በሙሉ ወንድም እህቶች፣ ቤተሰቦች ነገ የሚሆንሽ ፈጥረን ነው ምንለያየው ደስ የሚል ይሄ ለአንድነት ትልቅ አስተዋጽኦ ነው። እንደ ካልቸር ዲቨሎፕ መደረግ ያለበት ብዬ ነው የማስበው። በእኔ ቱም የነበሩ በአንድነት የሚሰሩ ስራዎች የገበያ መሆኑ በአጠቃላይ በማህበረሰቡ ይሄ ነገር የለም እየጠፋ እየጠፋ የመጣ ትልቅ አስተዋጽኦ ነው ይሄ ነው። ስለዚህ ለአንድነት ምንም ምንም ትልቅ አስተዋጽኦ ለማይታል ሀቅ ነው። ከዚህ በፊት የነበረ በአካባቢ የምነጋገረው አምስት አራት ሆነን ስድስት ሆነን ሰፈር ላይ ወስደ እናርግ ነበር። አሁን ደግሞ ከዚው ባለው ነገር ምክንያቱ እዚያ ላይ ሰፈር ላይ ወስደ የምናርገ እንደኛው አፍ ላይ ኖረው ይችላል። ሌላው የማረጃው ቦታ በራሱ በሽታ ነው ማረጃ ከዚህ የተዘጋጀ ስላለ ወስዶ ሌላ ቦታ አካባቢ የተሻለ ነው። እነዚህ ገበያው ያስተዋወቃቸው ሰዎች ትውውቃቸውን የሚያዳብሩበት ስነስርዓትም እንዳላቸው ተነገረን። ያም ምላስ ሰንበር መትረው በሚጥሚጣ አጥቅሰው የሚጎራረሱበት የባህር ዳር ከተማ አስተዳደር ዘግቶ ያስቀምጠው ዘመናዊ ቄራ አገልግሎት መቼ ሊሰጥ ነው በማለት የባህር ዳር ከተማ ከንቲባ ጽህፈት ቤት ኃላፊን አቶ ፍትሀ ንግስት በዛብህን ጠየቅናቸው። በከተማ አስተዳደሩ ከዘመናዊ ቄራ በተጨማሪ የተገነቡት ቄራዎች ላይ አንደኛ አሁን የእርድ ማረጃ ወይም የከብት ማንጠልጠያ ኤሌክትሮ መካኒካል ማሽን የለውም። ማኖዋል ነው። ይህንን አሁን አንድ ግብረሰናይ ድርጅት ጋር በመነጋገር ልጆቹ ወደ ማህበር በጥቃቅና አነስተኛ የተደራጁት ወደ ማህበር ተቀይረው ካለውንትን እኔ በዚህ በኢንቫይሮንመንታል ወይም ደግሞ በአካባቢ ጽዳትና ልማት ላይ ምሰራ ስለሆነ አግዛልህ ያለ ድርጅት አለ። አሁን ቀርቦ እሱነን እኔ መሰረተ ልማቱን ላሟላው የእርዳ አገልግሎቱ የተሻለ ሆኖ የሚፈጸምበት ሁኔታ ይመቻች የሚል አነጋግሮናል። እኛም እየተነጋገርንበት እና በቀጥታ ተረክቦ መሰረተ ልማቱን በተለይ ለዘመናት አብሮ የኖረ ፍቅር መተሳሰብ መተማመን ያየንበት የባህር ዳሩ ሰባት አመት የእንስሳት ገበያ ከትላንቱ የዘለቀ ባህልና ማህበረሰብ አኗኗር ዘይቤ ያየንበት መስታወታችን ነው። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ከጋቢና ጋር ስለሆናችሁን እናመሰግናለን። በዓለም ዙሪያ ተፈላጊ ከሆኑ ስራዎች በግንባር ቀደምትነት በሚጠቀሰው የቴክኖሎጂ ዘርፍ ኢትዮጵያውያን ተወዳዳሪ እንዲሆኑ በዘርፉ ያሉ ስልጠናዎችን በመስጠት በብቃት ከሚያሰለጥኑ ተቋማት መካከል አንዱ በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ቤማንዳ ቴክኖሎጂ ነው። ቤማንዳ እስካሁን ከ1300 በላይ ተማሪዎችን አሰልጥኖ ስራ ያስያዘ ሲሆን አሁን ደግሞ በኢትዮጵያ ቅርንጫፍ በመክፈት የስልጠናና የማማከር አገልግሎቱን እያሰፋ እንደሚገኝ የተቋሙ መስራች አቶ አለማየሁ ሚዳ ነግረውናል። ስመኝሽ የቆየ ከአቶ አለማየሁ ጋር ያደረገችው ቆይታ ቀጥሎ ይቀርባል። ወደ ተቋም ከመሄዳችን በፊት አንተ ወደ አሜሪካን ሀገር ስትመጣ አካውንቲንግ ነው ተምረህ የመጣኸው ማስተርስንን በሱ ነው የሰራኸው። ዛሬ የምትሰራው ትልቅ ስራ ግን በቴክኖሎጂ ዙሪያ ነው እና እንዴት ወደዛ ልትሳብ ቻልክ? እንግዲህ uh, 2009 የኢኮኖሚውም ደህና አልነበረም። እዚህ ሀገር በጣም የስራ ድል በተለይ ፋይናንስ ላይ በጣም የስራ ድል ያደረግ ነበር ሰው ሰው ያገኘሁት ሪዋርድ ኤክስፔክት እንዳደረግኩት አልነበረም እና ምንድነው ያደረኩት? ኦኬ፣ ምንድነው የተለየ ሌላ ኦፖርቹኒቲ የኦፕሽን ያለው? ብዬ ሪሰርች ሳደርግ ፋይናንስ አይቲ ላይ ያሉ በአይቲ ዘርፍ ያሉ አበሾችን የማውቃቸው ደህና ሲከፈላቸው ሳይ ኦኬ፣ ይሄ ነገር ለምንድነው የማልሞክረው? ብዬ አንድ አመት ራሴን ትሬን አደርጋለሁ ብዬ የተለያዩ መጽሐፍቶችን ገዝቼ ዩቲዩብ ኮርሶች እንደዛ እየወሰድኩኝ ራሴን አሰማርኩ ማለት ነው። ከዛ ወደ አይቲ በዛ መልኩ የገባሁት። እንግዲህ አንተ ወደ ቴክኖሎጂ በምትሻገርበት ጊዜ ያዘመን ላይ እንዳሁኑ የቴክኖሎጂ ስልጠናውን ያን ያክል የተስፋፋ አልነበረም፣ እና ምን አይነት እገዛ ድጋፍ አግኝተህ ነበር? እኔ እንደውም ካምፓኒ እንዳቋቁም ዋናው ሞትቤት ካረሚ ነገሮች አንዱ እኔ በጣም ብዙ ስለግላገ ያለው እንዳልኩሽ በጣም ብተምነኝ ሰባት ሰዓት በቀን አጠና ነበር። መጀመሪያ ትሬኒንግ ውስጥ ያለው ራሴን አስተምራለሁ ብዬ ሳስብ ራሱ በቀን ሰባት ሰዓት አንድ አመት አጠናለሁ ብዬ ነው የወሰንኩት። በጣም በቀላሉ ሊሰሩ የተወሰነ ኮች የሚያደርገኝ ጋይድ የሚያደርገኝ ሰው ቢኖር በቀላሉ አቺ በማድረጋቸው ነገሮች ሎንግ ዌይ ፌቴ ነው የራሴን ቴክኖሎጂ እንዳውቅ ያደረኩት ማለት ነው። ለምሳሌ አንዱ ካደረኳቸው ነገር ጆብ ዲስክሪፕሽን ዌብሳይቶች አሉ። ጆብ ፖስት የሚደረግባቸው እንዲ ዳይስ የሚባሉ ከዛ ጆብ ዲስክሪፕሽን አይ እና እንዲህ የሚፈልጉ ከሆነ ይህንን ለአጥና፣ እንደዚህ የሚፈልጉ ከሆነ ይህንን ለአጥና ብዬ ነው ኦልሞስት ያህል ነው። መጽሐፍ ነበረ ማነበው መጽሐፍ ከጫፍ ጫፍ አይቲ ላይ ማንበብ በጣም ይከብዳል፣ እና አንድ ሺህ ገጽ እንደዚህ ያለ በጣም ታይሚ ኮንሱም አድርጎብኛል። እንግዲህ ይህን ድጋፍ ማጣትህም እና አንተ በሰፊው በትልቅ መንገድ የሄድክበት መንገድ ሂደትም ነው ዛሬ ለምትሰራው ትልቅ ስራ መሰረት የሆነህ እና እስኪ ስለ ተቋምህን እንተዋወቀው። በደንብ ቤማንዳ ይሰኛል። ከትርጉሙ እንነሳ፣ ቤማንዳ ነው ማለት ነው ቤማንዳ፣ ቤማንዳ ማለት የጉራግኛ ቃል ነው። ኤማ ማለት መንገድ ማለት ነው። ቤማንዳ ማለት በመንገዳችን እንደማለት ነው። የኔ መሰረተው ይህን ካምፓኒ ይህን አክል ፕሮፊት ሜክ አደርጋለሁ ብዬ ያው የቢዝነስ ሰው ነኝ። እንደዛ ነው ብዙ ጊዜ ሴት የሚደረገው እኔ ግን አምስት መቶ አበሻ ስራ ሲዛለሁ ብዬ ነ በዛ ነ የዛሬ አስር ዓመት ይህንን ካምፓኒ ሲመሰረት ማለት ነው። እንደ ኮሚኒቲ ነገር ነው። ይከፍላሉ፣ ይማራሉ፣ ይሄዳሉ ሳይሆን ሪሌሽንሽፕ ነው የምንፈጥረው ማለት ነው አሁን ግን በተለይ ሼክ ፖይንት የሚባለው ላይ በተለይ ዲኤንቪ አካባቢ በቃ ኢትዮጵያዊ ፖይንት ብቻ ነው እንደሚያጠኑት እስኪባል ድረስ ማለት ነው። በእርግጠኝነት መንገድ ከህንዶች ቀጥለው በደንብ ማርኬቱን ተቆጣጥረዋል ብዬ አስባለሁ። በተለይ ዲኤንቪ አካባቢ ማለት ነው። እና እንግዲህ በቴክኖሎጂ እኔ ያለፍኩበት አስተግር ሌላውን ሰው እንዳያልፍ መንገድ ለሌላው ሰው መድረግ እንደማለት ነው። ምን አይነት ወጣቶች ናቸው ይሄንን ስልጠናዎች የሚወስዱት? ምን ያክል ወጣቶችንስ እስካሁን ድረስ አሰልጥናሃል? ምን አይነት ወጣት ነው የሚለው ቀላል መልሶ፣ ኮሚትድ የሆነ በቀን ሶስት ሰዓት ከሶስት ሰዓት እስከ አራት ሰዓት መስጠት የሚችል ኒወ ብትን፣ ከአራት ወር እስከ ስድስት ወር ራሴን አስተምሬ ራሴን አዘጋጅቼ፣ ትልቁ ደግሞ ጥያቄ ኮቼብል የሚባለውን የሚሰማ ከስለጠነው ይነት ስራ ያስያዘም ነው ፎከስ ማድረግ ፈልገው አሁን እስካሁን ባለኝ መረጃ ቢትራክ ስለማድረገው ከአንድ ሺ ሶስት መቶ ሰው በላይ ሲክስ ዲጂት ሳላሪ የሚያገኙ ከአንድ ሺ ሶስት መቶ ሰው በላይ በቤማዳ ቴክኖሎጂ ብቻ አስቀጥረናል። ከዛ በኋላ እነሱ ህልፕ አድርገው ያስቀጠሯቸው ስራ እንዲያገኙ ያደረጓቸው ጋ ያደረጓቸው ከኔ ተምረው ራሳቸው ትምህርት ቤት የተከፈቱ በጣም ብዙ አሉ። በዛ ያለው ብንቶ በቤማንዳ ብቻ እኔ እስካሁን ሪከድ ያለ ከአንድ ሺ ሶስት መቶ ሰው በላይ ስራ ስጠናል ማለት ነው። ሰው በምን አይነት ዘርፎች ነው እነዚህ ስራዎች? ያ በሼርፖይንት ወይም ኦፊስ ሲክስቲ ፋይቭ የሚባለው ያው ሼርፖይንት ነው። ብዙ ሰው ስሙን የሚያውቀው ኦፊስ ሲክስቲ ፋይቭ የሚባለው እዛ ውስጥ ያለ ነው። በቅርቡ ደግሞ ከዝሜነህ እና ማይክል የሚባሉ ሌሎች ፓርትነሮች ሁለት ጨምሬ ክላድ ኮምፒቲንግ ላይ ደግሞ በተለይ ኤደብስ እና አዥር ላይ ለመስጠት ዝግጅት በላስት ስምንት ወር ወይ ዘጠኝ ወር ይሆናል። በደንብ ኮንተንት ደቨሎፕ እያደረግን ሬዲ ሆነን አሁን በዚህ ወር መጨረሻ ኤርሊ ፌብሩዋሪ አዲስ ባች ለመቀበል ተዘጋጅተናል። ኢትዮጵያ ውስጥ ያሉ ወጣቶችም ወይም ማንኛውም ሰው ኢትዮጵያ ውስጥ የሚኖር ይህንን ስልጠና ወስዶ ኦፖርቹኒቲው ማግኘት ይችላል። They attack Microsoft, whether Kenya, whether Uganda. የኖር ላይክ ህንድ፣ ቻይና ኤክስፐንሲቭ የሆነባቸው ሲመጣ በጣም ብዙ ስራ ሶርስ ያደርጋሉ። አሁን አሁን እንደውም እኔም ያው ማይክሮሶፍት ላይ ቴክኖሎጂ ስለምሰራ ሰፖርት ስንደውል አብዛኛው የሚያነሱልን ከዩጋንዳ ወይ ከኬንያ እንደዚህ ናቸው። እና እየተቀየረ ነው እና ማለት ቤማንዳ ብራንች ኢትዮጵያ እንዲከፍት ኦልሬዲ ፕሮሰስ ጀምረናል። ሶ ይሄ ማለት ምንድን ነው ለሆኑ ካምፓኒዎችን የእንደዚህ አይነት ቴክኖሎጂ ኢምፕሊመንት እንዲያደርጉ ማገዝ ማለት ነው። የዛኔ በእርግጠኝነት ሰው ያስፈልጋል ኢትዮጵያ ሰው እኔ ምንድን ነው ያሰኩት እንደሆነ ወደ ኮንሰልቲንግ ኢትዮጵያ ከመግባት በፊት መጀመሪያ ሰው ትሬይን መደረግ አለበት፣ ሰሌክትድ ሆኖ ኢንትረስትድ የሚሆኑ ሰዎች ትሬይን መደረግ አለበት የሚል ከ ከፓርትነሮች ጋር በደንብ አውርተን ያንን ነበር የጀመር ነው ማለት ነው። እና ሁለት ሺህ ዶላር ነው ለምሳሌ እዚህ ሀገር ላለ ሰው ቻርጅ የምናደርገው። ኢትዮጵያ ና አንለው፣ እስካሁን ቻርጅ አላረግንም። ቢኮዝ ያው ላይክ እንዲማሩ እንዲያውቁ ስለምንፈልግ ወደፊትም አላማ አለን፣ አፎ ደም ማረግ ሰው ሪቪው አድርገን እንዲማሩ ማድረግ አፎ ደም ያደርግ ደግሞ ኢትዮጵያ ውስጥ አፎርደብል በሆነ ኮስት በኢትዮጵያ ማለት ነው እንዲከ ተከፍለው እንዲማሩ እናመቻቻለን ማለት ነው እና እስካሁን ድረስ በተለይ ቼክ ፖይንቱ ላይ ነው በደንብ የምንታወቀው እሱን በደንብ አስፍተን መሄድ እንፈልጋለን። ኮንሰልቲንጉን በደንብ በደንብ በስፋት መሄድ እንፈልጋለን። ይሄ የክላውድ ኮምፒቲንጉ ያ ሁሉ ነገር ወደ ክላውድ እየሄደ ስለሆነ የክላውድ ኮምፒቲንጉም በጣም ሰፋ ያለ ስለሆነ ፓርትነር አድርገን ሲስተር ካምፓኒ ማስ ክላውድ ሶሉሽንስ የሚባል ሁለት ፓርትነሮችን ጨምሬ ሌላ ካምፓኒ በጣም ሰፋ በሰፊው በተለይ ክላውድ ላይ ለመስራት ተዘጋጅተናል በጣም ነው የምናመሰግነው አድማጮች ስም ንክ በጣም አመሰግናለን ወይም ስለጠጋበች በጣም አመሰግናለሁ የተወደዳችውሁ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥር 14 መሰናዷችንን እዚህ ላይ ይፈጽመናል። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ፣ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷቸውን እንጠብቃችኋለን። ጤና ይስጥልን።